ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም ጤና ይስጥልን። በያላችሁበት የጌታ ጸጋና ሰላም ይብዛላችሁ እያለን ልባዊ ሰላምታችንን እናቀርባለን። ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የሰንበት ትምህርት የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜያችን ነው። በዚህ ሰዓት የተለያዩ የመጽሐፍ ቅዱስ ክፍሎችን እያነሳን ውይይትና ጥናት የምናደርግ ሲሆን ባለፉት ሁለት ሳምንታቶች እንደምታስታውሱት ዋና ትኩረታችንን በማርቆስ መጽሐፍ ላይ በማድረግ የተለያዩ የመጽሐፍ ቅዱስ ክፍሎችን እያነሳን ውይይትና ጥናት ስናካሄድ መቆየታችን ይታወሳል። ባለፉት ሁለት ሳምንታት የማርቆስ መጽሐፍን ምዕራፍ አንድ በዛ ላይ ትኩረት አድርገን ጥናት ስናካሄድ የቆየን ሲሆን ዛሬ ደግሞ በሚኖረን ቆይታ የማርቆስ መጽሐፍ ምዕራፍ ሁለትንና ምዕራፍ ሶስትን ጠቅለል ባለ ሁኔታ የምንዳስስና የእግዚአብሔርን ቃል እያጠናን አብረናችሁ የምንቆይ ይሆናል። እንግዲህ ከፈሪሳውያን ጋር በዚህ በሽባ ሰው መፈወስ ዙሪያ የነበረው ተቃርኖ ነው። ከሰዓታችን አንፃር ወደ ሁለተኛው ተቃርኖ እንሂድ። እንግዲህ ሁለተኛው ተቃርኖ ወይም ደግሞ ክርስቶስ የገጠመው ከዚህ ከጸሐፍትና ከፈሪሳውያን የገጠመው ተቃውሞ እንግዲህ ከዚህ ከእልፊዎስ ልጅ ከሌዊ ጋር ጊዜ ከማሳለፉ ጋር የተነሳ ነው እንግዲህ ሌዊን መጽሐፍ ቅዱስ አንድ ቀራጭ ሰው እንደነበረ ይገልጸዋልና ከዚህ ቀራጭ ከነበረ ከእልፊዎስ ልጅ ከሌዊ ጋር በቤቱ ሂዶ ከነበረው ወይም ደግሞ ካሳለፈው ጊዜ ጋር ተያይዞ ሁለተኛው ተቃውሞ ይኸው ክርስቶስ ከፈሪሳውያን እንዳጋጠመው እናያልና በጥያቄ የምናነሳቸው እንግዲህ የመጀመሪያው እንግዲህ ብዙዎች የሚያነሱት ሀሳብ አለ እና ቀረጥ መሰብሰብ እንግዲህ አንድ ስራ ነው አለ እና እንግዲህ ቀረጥ መሰብሰብ በራሱ እንደው ኃጢአት ነው ወይስ የእልፊዎስን ልጅ ሌዊን ጨምሮ ብዙዎቹ ቀረጥ ሰብሳቢዎች ቀረጥን የኃጢአት ውጤት ነው ወይም ደግሞ የኃጢአት ምንጭ ነው እንዲያስብል ያደረገው ነገር ምንድን ነው የሚለውን የመጀመሪያውን ጥያቄ እናነሳለን። ሁለተኛ ፈሪሳውያን ለደቀ መዛሙርት ያነሱላቸው ክስ አዘል አስተያየት ምን ነበረ እንግዲህ ፊዎስ ልጅ ከሌዊ ጋር ካሳለፈው ጋር ጊዜ ጋር ተያይዞ ማለት ነው። በመጨረሻ ክርስቶስ ውስጥ ለዚህ ክስ ምን ነበረ ምላሹ? ታሪኩንም እንደ ታሪክ አንስተን በዚህ ውስጥ ያሉትን ጥያቄዎች እንዲያሰሳለን። ምስር ለአንቺ ጊዜውን ሰጣ እግዚአብሔር የተመሰገነ ይሁን። በዚህ ውስጥ ብዙ የምንማራቸው ነገሮች አሉ። ለራሳችን የሚቀሩም ነገሮች ከቅድም ከተነሱት ሀሳቦችም ለራሳችን የሚቀሩ እኛ የምንማርባቸው ለሌሎች ብቻ ሳይሆን ለራሳችን የምንማርባቸው ብዙ ነገር እግዚአብሔር እያስተማረን ስለሆነ ጌታን ከልቤ አመሰግነዋለሁ። እንግዲህ ወደ ሌዊ ታሪክ ስንመጣ የምናገኘው በማርቆስ ወንጌል ምዕራፍ ሁለት ከቁጥር 13 እስከ 17 ያለውን ክፍል ነው። የምናነበው እንደዚህ ይላል። ደግሞም በባህር አጠገብ ወጣ፣ ህዝቡም ሁሉ ወደ እርሱ መጡና አስተማራቸው። ሲያልፍም በመቅረጫው ተቀምጦ የነበረውን የእልፌውስን ልጅ ሌዊን አየና፣ ተከተለኝ አለው። ተነስቶም ተከተለው። በቤቱም በማድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩ፣ ይከተሉትም ነበር። ጻፎችና ፈሪሳውያንም ከቀራጮችና ከኃጢአተኞች ጋር ሲበላ አይተው፣ ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላና የሚጠጣ ስለምንድን ነው? አሉ። ኢየሱስም ሰምቶ ሕመምተኞች እንጂ ብርቶች ባለመድኃኒት አያስፈልጋቸውም ኃጢአተኞችን እንጂ ጻድቃን እንልጠራ አልመጣሁም አላቸው ይላል። እንግዲህ የመጀመሪያውን ጥያቄ ስንመለከት ቀረጥ መሰብሰብ ኃጢአት ነው ወይ የሚል ጥያቄ ነው። ጌታ ኢየሱስም አንድ ጊዜ ግብር እንዲከፍል የተጠየቀበት ጊዜ ነበር። ከዛ ጴጥሮስን ምናለው ግብር የሚከፍሉ እነማን ናቸው ብሎ ጠየቀው። እና የመንግስት ልጆች ሆነው ግብር መክፈል ይጠበቅባቸዋሉ። ከዛ በኋላ ግን መክፈል የለብንም አላለው። ሄድና ወደ ባህር ሄድ የመጀመሪያውን አሳ አስታወጣ። ከዛ በኋላ የምታገኘውን ከአፍ ውስጥ የምታገኘውን ሁለት ዲናር አንዱን ለአንተ፣ አንዱን ለእኔ ወስደ ክፈል አለው። ሌላ ጊዜ ደግሞ አንድ ጊዜ ሊያጠምዱት ፈልገው ይላል በቤተ መቅደስ ውስጥ ካህናት ተሰበሰቡና ጌታ ኢየሱስን እንደዚህ አሉ ግብር መክፈል ተፈቅዷል ብለው ጠየቁት። ከዛ እስኪ ሳንቲም አምጡልኝ አላቸው። አንድ ዲናር ሰጡት ይላል። ከዛ ይሄ ምስሉ የማን ነው ብሎ ሲጠይቃቸው የቄሳር አሉት። እንግዲያውስ የቄሳርን ለቄሳር፣ የእግዚአብሔርን ለእግዚአብሔር ብሎ መለሰላቸው። ያ እሱን ለማጥመድ እንደነበረ ይናገራል። ሶ ጌታ የሱስ ክርስቶስ እንኳን ይሄ ግብር መሰብሰብ ኃጢአት እንዳልሆነ ነው የሚገልጸው። የቄሳርን ለቄሳር ብሎ ሲል የመንግስትን ለመንግስት ለእግዚአብሔር የሚገባውን ደግሞ ለእግዚአብሔር። ለእግዚአብሔር የሚገባው ከአስር አንድ ነው አይደለም? ከአስር አንድ ከምናገኘው ሁሉ ከአስር አንድ የማን ነው? አስራት የእግዚአብሔር ነው። ከዛ በተረፈ ግን መንግስት የሚተዳደረው ከህዝቡ በሚያገኘው ገንዘብ ነው። ኬትም አያመጣም። ስለዚህ አገሪቱ የምትተዳደርበት ወይም ደግሞ ህዝቡ እንደገና የሚገለገልበት ስለሆነ ህዝብ ለመንግስት ቢሰጥ ይሄ ኃጢአት አይደለም። ምክንያቱም መልሶ ህዝቡ የሚገለገልበት ስለሆነ ለዚህም ነው ግብር መሰብሰብ ኃጢአት አይደለም። ቀረጥ መሰብሰብ ኃጢአት አይደለም። ይሄን መጽሐፍ ቅዱሳችንም በግልጽ ያስቀምጠዋል። ስለዚህ ሁላችንም ግብር እንከፍላለን አይደለም? ለመንግስት ከደሞዛችን፣ ከምናገኘው ገንዘብ ማንኛውም ነጋዴ የሚሆን ማንም ለመንግስት የሚገባውን ይከፍላል። ምክንያቱም ይሄ አግባብ ስለሆነ መጽሐፍ ቅዱሳዊም ነው። ነገር ግን ምንድን ነው፣ በዛ ዘመን ቀራጮች ምን ያደርጉ ነበር? መንግስት ካስቀመጠ ውጪ ተጨማሪ ገንዘብ ይወስዱ ነበር። ያን ተጨማሪ ገንዘብ ወደ ማን ኪስ ነው የሚከቱት? ወደ ራሳቸው ኪስ ይከጣሉ። ይሄ ነው ኃጢያቱ። የራሳቸው ያልሆነ ከሰው እንደመቀማት ነው፣ መስረቅ ነው እኮ አይደል? በሌላ አባባል መስረቅ ነው። የራሳቸው አይደለም ያ ገንዘብ እና ስለዚህ ይሰበስባሉ። ትርፍ ነው የሚሰበስቡት፣ ጨምረው ነው የሚሰበስቡት። የጨመሩትን ለመንግስት አይሰጡም። የቀረውን ማለት ትርፉን ለራሳቸው ይወስዳሉ። ከዚህ የተነሳ አይወደዱም ነበር። ቀራጮች የሚጠሉት ከዚያ የተነሳ እንደነበረ መጽሐፍ ቅዱስ ይነግረናል። እና ቢሆንም ግን እዚህ ክፍል ላይ የሚነግረን ጌታ ኢየሱስ ክርስቶስ ሌዊን በቀረጥ መሰብሰቢያ ቦታ ነው ያገኘው። ከዛ ምን አለው? ተከተለኝ አለው። ከዛ ብድግ ብሎ ተከትሎት ሄደ። እኔ ይገርመኛል እራሱ ሌዊ ክርስቶስን ለመከተል የተጠየቀው ነገር ቢኖር ተከተለኝ ብቻ ነው። ከዛ ተከትሎት ሄደ። መከተል ብቻ አይደለም፣ ወደ ቤቱ ገባ። ጌታ ኢየሱስ ክርስቶስ ወደ ቤቱ ገባ። ወደ እሱ ቤት ሲገባ ሌሎች ምኖች ነበሩ ይላል። ቀራጮች ነበሩ ከሱ ጋር ያው ለመቼም ለቀራጭ ጓደኛው ቀራጭ ነው አይደለም፣ አብሮት የሚውለው ያው ሰው ስለሆነ ያው በዛ ሙያ የተሰማራ ነው ጓደኛ ሊሆን የሚችለውእና ቀራጮች ነበሩ ሌሎች እንግዲህ ፈሪሳውያን ኃጢአተኞች ብለው የፈረጇቸው ሌሎች እንደነበሩ ይናገራል እና በዛ ቦታ ላይ ተገኝተው ነበር የሚገርመው እኔ በጣም የገረመኝ ካህናትም እዛ ቦታ እኮ ተገኝተዋል እነሱም እኮ ተገኝተዋል ግን እየከሰሱ ያሉት ማንን ነው ጌታ ኢየሱስን ነው እየከሰሱ ያሉት ለምን ይበላሉ ምናልባት እነሱ አልበሉም ሊሆን ይችላል ከማዱ አልቆረሱም ሊሆን ይችላል ግን በቦታው ባይገኙ እንዴት አዩ ሲበላ እንዴት ያሉ ቤት ያልገባ ሰው እኔ መብላት አለመብላቴን በምን ያውቃል ውጭ ያለ ሰው ሊያውቅ ይችላል አይችልም አብሯቸው ሲበላ አዩና ከዛ በኋላ ምናምን እንዴት ለደቀ መዛሙርቱ እኮ ነው ያሉት። ለጌታ ለኢየሱስ ክርስቶስ ደቀ መዛሙርት ለሌሎቹ ለምንድን እንዴት ከቀራጮች ጋር ይበላል? እንዴት ከኃጢአተኞች ጋር ይበላል? ይሄ ማለት ቅዱስ ቢሆን ኖሮ ቅድም የተነሱ ሀሳቦች አሉ። እግዚአብሔር ብቻ ነው ማስተሰረ የሚችለው። ኃጢአትን ይቅር የሚል እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነው፣ አምላክ ብቻ ነው። እውነት እሱ አምላክ ሆኖ ቢሆን ኖሮ ከኃጢአተኞች እና ከቀራጮች ጋር ምን አያደርግም አይተባበርም ነበር። ይሄ ማለት ማለት ነው እሱ አይደለም እያሉ ነው፣ እግዚአብሔር አምላክ አይደለም ነው እያሉ ያሉት ቢሆን ይሄን አያደርገውም ነበር። ከዛ ጌታ ኢየሱስ የመለሰላቸው መልስ ግን በጣም የሚገርም ነው። መልሰን እናነበዋለን ቁጥር አስራ ሰባት ላይ ማርቆስ ሁለት 17 ላይ የሱስም ሰምቶ ይላል። እነሱ የሚናገሩትን ሰማቸውና፣ ቅድም ዘሬ ሲያነሳ ነበሩ እውነት ነው። በልባቸው የሚያስቡትን እኮ በልብ የሚታሰበው አሁን እያሰብኩ ያለውትን ነገር እናንተ ብትናገሩ ድንቅ ነው እንኳል በጣም ይደንቃል። አንዳንድ ጊዜ ይገጥማል እንደዚህ አይነት ግን ሁሌ አይደለም። እንደ አስቤ ነበር እኮ መዝሙር ልንመርጥ ብለን እጅ ስናወጣ ሌላኛው አውጥቶ ያንኑ ሲመርጥ እንደኔ ልመርጥ የነበረው እንላለን። ግን ያ ሰው የኔን ልብ አውቆት አይደለም ያው የእሱም ፍላጎት የእሱ መሻት ያመዝ እንዲዘመር ስለፈለገ ነው ተገጣጠመ ይሄ ግን ለዛ አይደለም በልባቸው የሚያስቡትን አወቀና ኤግዛክትሊ ነገራቸው ግን አላስተዋሉም በዚህም በጣም ያሳዘናል እና ይሄንን ግን ሲናገሩ ሰምቶ ይላል እንዴት ከኃጢአተኞችና ከቀራጮች ጋር ይበላል ብሎ ሲያንሾካሽኩ ሲያወሩ ሰማና ጌታ ምን አለ ህመምተኞች እንጂ ብርቶች ባለመድኃኒት አያስፈልጋቸውም ኃጢአተኞችን እንጂ ጸድቃንን ልጠራ አልመጣሁም አላቸው። ይግባችሁ፣ እኔ የመጣሁት ለኃጢአተኞች ነው። እነሱ ኃጢአት የለብንም ብለው ስለሚሉ ነው። ሌሎቹን በምን ፈረጁ? እነዚህ የኃጢአተኞች ናቸው፣ እኛ ግን ምንድን ንጹህ ነን ከኃጢአት እያሉ ነው። ግን ካህን እንኳን ካህን እንኳን ሊቀ ካህኑ እንኳን፣ ተው ካህናት፣ ሊቀ ካህኑ እንኳን በአመት አንድ ጊዜ ወደ ቤተ መቅደሱ ሲገባ ለማስተሰረይ ወደ ቅድስተ ቅዱሳን ሲገባ ኃጢአቱን ተናዞ ነው እኮ አይደል? ኃጢአቱን ካልተናዘዘ ያ ሊቀ ካህን ምን ይሆናል? ይቀሰፋል። ኃጢአት እንዳለባቸው እንኳን አያውቁ። እነማንን ነው ኃጢአተኛ የሚሉት? እነዚህ ቀራጮቹ ምናምን። እነሱ ኃጢአተኛ፣ እኛ ግን ምንድን ነው ንጹህ ሆናልቤታቸው እና በቃ እነዚህ ኃጢአተኛ ናቸው ብለው ያስባሉ። የታመሙ ካገኙ ሽባ ምናምን እሱ ኃጢአተኛ ነው። እንዲሁም ትዝ ይላችኋል ከመወለዱ ጀምሮ ሽባ የነበረው ዓይነ ስውሩ እንዲሁም ዓይነ ስውሩ እና ይቅርታ፣ ሽባ ያልኩትን ዓይነ ስውሩ ስውሩ እና እሱ በተፈወሰ ጊዜ፣ ከዛ ምን አሉ? ቤተሰቦቹ ናቸው ኃጢአት ያደረገው አሉ፣ ደቀ መዛሙርት አሉ። ማን ነው ኃጢአት እሱ ነው ወይስ ወላጆቹ ናቸው? ከዛ ሁለቱም አይደሉም፣ በሁለቱም ምክንያት አይደለም። ያ ማለት እነሱ ከኃጢአት ነፃ ናቸው እያል አይደለም ግን፣ በሁለቱም ምክንያት አይደለም። ነገር ግን የእግዚአብሔር ስም ይከብር ዘንድ ነው። ስለዚህ አሁንም እዚህ ጋር ጌታ እያለ ያለው ምንድን ነው? እኔ የመጣሁት ለኃጢአተኞች ነው። ከፈለጋችሁ እባካችሁ ኑ ነው እኮ እያላቸው ያለው። ኑ እኔ መጣሁት ለእናንተም ጭምር ነው። ኃጢአተኛ መሆናችሁ ይግባችሁ ነው። እነሱ ግን በዛ መልክ አሁንም እየገባቸው አይደለም። እና እንደዚሁ ሊትራሊም ስንመለከት ሆስፒታል የሚሄድ ማን ነው? ህመምተኛ ነው አይደል? አንዳንድ ያለ ቼክአፕ ነው ሰው ጤነኛ የሆነ ሰው እስኪ ምን እመስላለሁ ብሎ ለማየት ነው እንጂ የሚሄደው ሐኪም ፍለጋ የሚዞረው ማን ነው? በሽተኛ። እነዚህም ደግሞ ኃጢአተኞች የተባሉት በዛ ጊዜ የተፈረጁት ጌታ ኢየሱስ ክርስቶስ እነዚህን ለማዳን ነው የመጣው። እባካችሁ እናንተን በኃጢአት የተወረሳችሁ ናችሁ፣ ና፣ ኑ እያላቸው ነው። መጽሐፍ ቅዱስ ሲናገር ምን ይላል? ሰው ሁሉ ምን ሆኗል? በድሏል፣ ኃጢአትን አድርጓል። ስለዚህ የሰው ልጅ ሁሉ በደለኛ ኃጢአተኛ ነው ግን ሰው ካልገባው በጣም አስቸጋሪ ነው። ጌታ ግን በዚህ ሁኔታ ነው መልስ የሰጠው። እናመሰግናለን። እግዚአብሔር ባርክሽ። እንግዲህ ክርስቶስ ካጋጠመው ከዚህ ከሁለተኛ ተቃውሞ የምንረዳው ነገር የመጣበትን ዓላማ ግን ሳይገልጽላቸው አልተመለሰም አልቀረም እና ክርስቶስ ኃጢአተኞችን፣ ደካሞችን፣ የሱን እርዳታ የሚፈልጉትን ሁሉ ለማገልገል እና ለመርዳት ወደዚህ ምድር እንደመጣ ለፈሪሳውያንና ለጻፍት የገለጠበትን ክፍል እናያለን እና ከዚህ ከሌዊ ከቀረጥ ሰብሳቢው ከሌዊ ጋር የነበረው ቆይታ ብዙ የሚያስተምረን ነገር አለ ብዬ አስባለሁ። ሁለቱም በክርስቶስ ላይ የተነሱ ተቃርኖዎችን ደግሞ የምናይ ይሆናል። እንግዲህ ወደሚቀጥለው ወደ ሶስተኛው ተቃርኖ በምንሄድበት ጊዜ ክርስቶስ ያጋጠመው ተቃርኖ ከሰንበት ጋር በተያያዘ ነበር እና እነዚህ ከሰንበት ጋር የተያያዘ ተቃርኖች ደግሞ በሁለት አጋጣሚዎች እንደተከሰቱ እናያለን። አንደኛው ቀጥታ ከክርስቶስ ጋር ለምን በሰንበት ቀን ፈወስክ የሚል ተቃርኖ ወይም ደግሞ ሀሳብ ከፈሪሳውያን የተነሳበት ነው። ሁለተኛው ደግሞ የምናገኘው ደቀ መዛሙርቱ ውሸት ቀጥፈው በበሉበት አጋጣሚ ፈሪሳውያን ያነሷቸውን እነዚህ ሁለት ተቃርኖዎች እናያለን እና እነዚህ ሁለት አጋጣሚዎችን ሰፋ ባለ ሁኔታ ሀሳቦቹ ይዘታቸው ምን ይመስላል የሚለውን እናነሳለን። በመጀመሪያ ደረጃ ከዛ ጋር አያይዘን ደግሞ በማርቆስ ምዕራፍ ሁለት ከቁጥር 27 እስከ 28 ላይ ያለውን በምናይበት ጊዜ እዛ ክፍል ላይ ክርስቶስ የተናገረው ሀሳብ አለ። ሰንበት ስለሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም እንዲሁም የሰው ልጅ ለሰንበት እንኳ ጌታዋ ነው በማለት ክርስቶስ የተናገረበትን ክፍል እናያለን እና በዚህ ክፍል ላይ እንግዲህ ክርስቶስ ከተናገረው ሀሳብ ተነስተን ሰንበት አያስፈልግም ተሽሯል የሚለውን ሀሳብ ማንሳት እንችላለን የሚለውን ቀጥሎ አያይዘን እናነሳለን በመጨረሻ ከታሪኮቹ ተነስተን ከነዚህ ከሁለት ታሪኮች ወይም ደግሞ ከነዚህ ሁለት እውነቶች ተነስተን በሰንበት ቀን እንድናደርግ የተፈቀዱና ያልተፈቀዱ ነገሮች ምንድናቸው ብለን ማንሳት እንችላለን የሚለውን ሀሳብ ጠቅለል ባለ ሁኔታ እናያለን። ፈሪሳውያን ትልቁ ችግር ወግ ላይ ትኩረት ያደርጉ ነበርና እንግዲህ ወደ ሰላሳ ዘጠኝ የሚጠጉ በሰንበት ቀን መደረግ የለባቸውን ብለው ዘርዝረው አስቀምጠው አንድ፣ ሁለት፣ ሶስት፣ አራት ብላ ያስቀምጧቸው ህጎች ነበሯቸውና የእነሱ እይታና ሀሳብ በቃ በሰንበት ቀን ከፈወሰ እዚችኝዋ ህግ ላይ ትወድቃለች። ስለዚህ በሰንበት ቀን ይህንን ስለፈጸመ በቃ ክርስቶስ አጥፍቷል፣ ሰንበትን ሽሯል ብለው እንደ መከራከሪያ ነበርና ክርስቶስ ግን ሲያስተምራቸውና ሲነግራቸው እናያለን በመሰንበት ቀን የእግዚአብሔርን ፈቃድ ማድረግ መልካም የሆነ ነገር መፈለግ ከስጋ ምኞት ይልቅ የሆነ እግዚአብሔር የሚከብርበትና እግዚአብሔር የሚደሰትበትን ፈውስን ሊሆን ይችላል፣ ሞትን መጠየቅ ሊሆን ይችላል፣ እግዚአብሔር ማምለክ ይችላል። ብዙ ነገሮችን ማንሳት እንችላለና የግልን ፈቃድ ትተን እግዚአብሔር የሚከብርበትን ነገር ማድረግ ግን ይቻላል ብሎ ሲያስተምራቸውና ሲነግራቸውና ፈሪሳውያን ግን ከህጋቸው ከወጋቸውና ከልማዳቸው ጋር ተጣብቆ የነበሩበት አጋጣሚ እንደነበር እናያል። እነሱም ደግሞ ከዚህ የተነሳ ነው ይህንን ተቃውሞና ተቃርኖ በክርስቶስ ላይ ያነሱትና ሶስተኛው እንግዲህ ተቃርኖ በዚህ መልኩ ዳሰነዋል። ወደ አራተኛው ተቃርኖ ከመምጣታችን በፊት እንግዲህ ወደ ማርቆስ መጽሐፍ ምዕራፍ ሶስት ቁጥር ሰባት እስከ አስር ያለው ሀሳብ ባጭሩ በምናይበት ጊዜ ክርስቶስ ብዙዎችን የፈወሰበትን አጋጣሚ ነው የምናገኘው። እንግዲህ ይህ ክፍል አራተኛው ተቃርኖ ወይም ደግሞ ፈሪሳይን ያነሱ ክስ በፊት የሆነ እውነት ነበርና፣ በዚህ ክፍል ላይ ክርስቶስ ብዙዎች ወደ እሱ እንደመጡ ህዝቡ ተሰብስበው ክርስቶስ እንደፈወሳቸውና አጋንንትን እንዳስወጣ ድውያንን እንደፈወሰ በብዙ ደግሞ ክርስቶስ በዛ ስፍራ የነበሩትን ሰዎች ያስተማረበትን ክፍል እናገኛለን። በማርቆስ ምዕራፍ ሁለት ከሰባት እስከ አስር ያለውን ክፍል በምናይበት ወረድ ደግሞ ብለን ስናይ በማርቆስ ምዕራፍ ሦስት ከአስራ ሁለት እስከ አስራ ስምንት ያለውን ክፍል በምናይበት ጊዜ ክርስቶስ አስራ ሁለቱን ደቀ መዛሙርት የጠራበትን መጥራት ብቻ ሳይሆን ደግሞ ሐዋርያት ብሎ የሰየመበትን ክፍል እናገኛለን። እና ሐዋርያት ብሎ ከሰየማቸው በኋላ ደግሞ እንዲያገለግሉና አጋንንትን እንዲያስወጡ ምን ሰጣቸው ይላል። ስልጣን ሰጣቸው። እና ደቀ መዛሙርቱ ከ ክርስቶስ የተቀበሉትን ስልጣንና ሐዋርያት ተብሎ ተሰይሞ እንዲያገለግሉ እግዚአብሔር ወይም ደግሞ ክርስቶስ ስልጣንና ኃላፊነት የሰጠበትን ክፍል እናገኛ እነዚህ ሁነቶች ካለፉ በኋላ እንግዲህ ክርስቶስ ድውያንን ከፈወሰ፣ ሕዝቡን ካስተማረ፣ አጋንንትን ካስወጣ፣ እንዲሁም ደግሞ ደቀ መዛሙርቱን ደግሞ ሐዋርያት ብሎ ሰይሞ እንዲያገለግሉ ስልጣን ከሰጣቸው በኋላ ሌላኛው ተቃርኖ ደግሞ ሲቀጥል እናገኛለን። ያን ደግሞ የምናገኘው በማርቆስ መጽሐፍ ምዕራፍ 3 ከ19 እስከ 35 ያለውን ክፍል በምናይበት ጊዜ ክርስቶስ በአራተኛ ደረጃ ደግሞ የገጠመውን እናገኛለን ከፈሪሳውያን የገጠመውን ተቃውሞ ወይም ደግሞ ተቃርኖ እናገኛለን። እና የመጀመሪያውን በሁለት ክፍል ከፍለን ይህንን ተቃርኖ የመጀመሪያው ሀሳብ እንግዲህ በማርቆስ ምዕራፍ 3 19 ያለውን ክፍል እናያለን። እና በዚህ ክፍል ላይ ክርስቶስ አብዷል አብዷለን ብቻ ሳይሆን ደግሞ አግንት አጋንንት አለበት ተብሎ እስኪወራ ድረስ ፈሪሳውያን በእሱ ላይ አስነሱትን ተቃውሞውን እናገኛለን። እና እነዚህን አጋጣሚዎች በምናይበት ጊዜ ሶስት ጥያቄዎችን እናንሳ። ይህንን ሀሳብ የሚነካል ነው። የመጀመሪያው ክርስቶስ አብዷል ወይም ደግሞ አጋንንት አለበት ያሉበት ምክንያት ወይም ደግሞ ሀሳባቸው ምን ነበር የሚለውን እንደ መጀመሪያ ጥያቄ እናንሳ። እንግዲህ ይሄ ውንጀላ ሲነሳ ደግሞ ክርስቶስ የሰጠው ምላሽ አለ። ለውንጀላቸውና ላነሱት አሉባልታ ክርስቶስ የሰጠው ምላሽ አለ እና በመጨረሻ ደረጃ ደግሞ ይህን ውንጀላቸውን ከምን ጋር ነበር ያያያዘው? መንፈስ ቅዱስን ከመሳደብ ጋር። ምክንያቱም ይህ የምታነሱት እኔን አብዷል ማለታችሁ እኔን አጋንንት አለበት ማለታችሁ መንፈስ ቅዱስ ምን ማለት ነው? መሳደብ ነው ብሎ ክርስቶስ ምላሽ የሰጠበትንም ክፍል እናገኛለና ና እነዚህም ጠቅለል ያሉ ሀሳቦች አንዴ እንዳሳቸው። ዘሌ ለአንተ ጊዜውን ለስጥ አመሰግናለሁ። ያው አንተ እንዳልከው አሁን ሁለተኛው ምዕራፍ የክርስቶስ ጀምሯል። ከዚህ በፊት ያው ሲንግል ሆኖ ነበረ ሲያገለግል ነበረው። አሁን ግን ደቀ መዛሙርቱን መርቶ ደቀ መዛሙርት ያሉት ጌታ ሆኖ ነው እያገለገለ ያለው እና በዚህ አገልግሎት ውስጥ ነው እንግዲህ ከምዕራፍ ከቁጥር ሀያ ጀምሮ ከዚህም ኢየሱስ ወደ አንድ ቤት ገባ ይላል። ይሄ ቤት እንግዲህ የጴጥሮስ ቤት ሊሆን ይችላል ብለው ነው የሚያስቡት። በገሊላ ሲዞር ሳለ ሴንተሩ ማዕከሉ ያርፈ የነበረው በቅፍርና ያው ጣራውም ተነደለ የተባለውም ይሄ ነው ብለው የሚናገሩም አሉ። እና ምግብ መብላት እንኳ እስኪሳናቸው ድረስ ህዝቡ እንደገና በብዛት ተሰበሰበ ይላል። እና ያው ጌታ ኢየሱስ ክርስቶስ ባለበት፣ ህዝብ ባለበት ያው ፈውሱ፣ ታምራቱ፣ ትምህርቱ አለ። እና ከዚህ መካከል ቤተሰቦች፣ ሁለት ሰዎች ወደዛ ተገኝተዋል። ሁለት ግሩፖች ተገኝተዋል። ከናዝሬት የመጡ ቤተሰቦቹ አሉ። ከኢየሩሳሌም ደግሞ ተልከው የመጡ ደግሞ ካህናቶች አሉ፣ ወይም ደግሞ ጸሐፍት አሉ፣ በዛ ስፍራ የተገኙ ማለት ነው። ይህንን አንተ ያልከውን ተቃርኖ ለማድረስ ከናዝሬት ቤተሰቡን የመጣው ከኢየሩሳሌም ደግሞ ካህናቶቹ የመጡት ሁለቱም መጡት ግን ለተቃርኖ ነው ማለት ለመስያው እንዳልኳችሁ እና ቤተሰቦቹ አብዷል እንዴ ብለው ሊወስዱት ይላል። አንድ ልጅ አባቱ ውጭ ያየውን ልጭ እስካሁን የጫወክዱና አግባ ብሎ ጎትቶ እንደመውሰድ በስልጣን ማለት መንጭቆ በኃይል ለመውሰድ ነው። ሰምተው ነው የመጡት። ሲሰሙ ወንድማቸው ወይም ደግሞ ልጃቸው እንግዲህ አይታወቅም፣ ቤተሰቦቹ ስለሚል ማለት ነው። እያደረገ ያለውን ነገር ሰምተዋል። ስለዚህ የመጡበትን ኮሜንታሪዎች ሲያትቱ በሶስት ዋና ነገር ይከፍሉታል። በቃ በሶስት ነገር አብዷል ሊሉ ይችላሉ። ቤተሰቦች ፈሪሳውያኖቹ ወይም ደግሞ ጸሐፍት ሳይሆኑ ካህናቶቹ ሳይሆኑ ቤተሰቦቹ እንደዛ ይሉታል ብለው ያስባሉ። አንደኛ ራሱን እየጎዳ ነው፣ ምግብ መብላት እስካይችል ድረስ እንዴት ነው ይሄ ሰው አብዷል እንዴ? አያርፍም እንዴ? ጥቂት እንኳን ሳይ ዝም ብሎ በቃ ለሌሎች ብቻ እየኖረ ይሄ ጤና የለውም እንዴ ከማለት አንጻር የመጣ ነው፣ አዝነውለት። ሁለተኛ በዚህ ኢንቴንሲቲ በዚህ ነገሩ ከሄደ ፈሪሳውያን እንደማይለቁት እርግጠኛ ናቸው። እንዴ አርፈህ ተቀመጥ ሊሉት ነው። እ አብዷል እንዴ እነሱ ሞት እየጎነጎኑለት በዚሁ ከቀጠለ ያው ይገሉታል ነው። እንዳይሞትባቸው ወንጀል አትስራ ነገር ነው ያው ለእነሱ ማለት ነው። በቃ ከእነሱ ጋር እንደዚህ ነገር አታርግ ነው። ሁለተኛ መላምት የሚሰጠውና ሶስተኛ መላምቱ ያው በቃ ለራሳቸው አስበው ነው። ያው እሱ የሆነ ጥፋት ሰራ ማለት ቤተሰቡን የሚወነጀለው ሁላችንም እናውቃለን አይደል? ከአንድ ቤተሰብ ይሄ ባህል ነው ያው ጥሩ ይሁን መጥፎ ባላውቅም አንድ የቤተሰብ አባል የሆነ ነገር ሲሆን ሙሉ ቤተሰቡን መወንጀል እነሱ የእንትና ልጅ ነው ምናምን ይባላልና ከዛም አንስተው ነው እነሱ አብዷል እንዴ እስከ ማለት ድረስ የደረሱት ተብሎ ይነገራል። እና ሁኔታውን የሰሙ ዘመዶቹ አእምሮን ስቷል በማለት ይዘውት ወይም ደግሞ አብዷል ለመሄድ ወዳለበት መጡ ይላል። ቁጥር 22 ከኢየሩሳሌምም፣ እነዚህ እንዳልኳችሁ ከናዝሬት ነው የመጡት፣ ከኢየሩሳሌምም የመጡት ጸሐፍትም፣ እነዚህ የመጡት ተልከው ነው የሚል ሀሳብ አለ። ተልከው፣ እስቲ እዩት፣ ገምግሙት፣ በቃ የሚያደርገውን ነገር ተከታተሉ ተብለው ከላይ አካል የመጡ ናቸው እና በቤልዘቡል አድሮበት አጋንንት የሚያወጣው በአጋንንት አለቃ ነው አሉ ይላል። ይሄ ባይዘቡል እስካሁን ድረስ ብዙ ተቃርኖዎች አሉ ሲታችሁ የነበረው ይሄ ትክክል ነው አይደለም፣ እንዴት እንዲህ ታረጋልና ፈርተው ደፍረው አልተናገሩም ነበር። አሁን ግን ብድግ ብሎ ይሄ ቤልዜቡል አለበት አሉ። እስካሁን ሰዓት ድረስ ተቃርኖ ክርክር ያነሳሉ እንጂ ጌታ ኢየሱስ ክርስቶስን አልሰደቡትም። እዚህ ጋር ግን በድፍረት ግን በቤልዜቡል አጋንንትን ያወጣል አሉት። እና ይሄ ቤልዜቡል እንግዲህ ክሊር የሆነ ደፊኒሽን ወይም ደግሞ ትርጉም የለው ምን እንደሆነ ነገር ግን እራሱ ግን ሲተረጉመው በቤልዜቡል ወይም ደግሞ አጋንንት አለቃ ይለዋል እና አንደኛ ነገስት ላይ ቤኤልዜቡል ተብሎ የተጠቀሰ አለ። ትርጉሙ ዝም ብሎ በግርድፉ የአንድ የቤተ መቅደስ አለቃ እንደማለት ነው፣ ንጉስ እንደማለት ነው። ስለዚህ በዋናነት ሂዶ ሂዶ ዲያቢሎስ ላይ ሊያነጣጥር ይችላል የሚል ሀሳብ አለ። ብቻ አጋንንት በአጋንንት አጋንንት እንዳለበት አንተ እንዳልከው በአጋንንት ነው የሚሰራው አሉት። ለዚህ ምላሽ ግን ጌታ ኢየሱስ ክርስቶስ መልስ መስጠት ጀመረ። የመጀመሪያ በምሳሌ መናገርን የጀመረው ከዚህ ነው። ሙሉቃ ማርቆስ ወንጌል ውስጥ በምሳሌ እንዲማላቸው ማላቸው ይላል። እንደዚህም ሰይጣን እርሱም ጠራቸውና፣ ቁጥር 23 በምሳሌ እንዲህ አላቸው። ሰይጣን ሰይጣን እንዴት ያስወጣ ይችላል? እርስ በእርሱ የሚከፋፈል መንግስት ሊጸና አይችልም። ቤትም እርስ በእርሱ ከተለያየ ሊቆም አይችልም አለ። እውነት ነው። ጣራ ኮሎኖች ሳይኖሩበት መቆም ይችላል ከየት መቶ አይችልም። ኮለንም ፋውንዴሽን ከሌለው መቆም ይችላል? አይችልም። የቆሙ ኮለኖች ራሱ በጣም እንዲጠነክሩ በቃ ቢሞች ወይም ደግሞ ማገሮች ያስፈልጉታል። ስለዚህ እርስ በርሱ ካልጠነከረ መቆም አይችልም። ስለዚህ እኔ ምን እያለ ነው? ባጭሩ አጋንንትን እንዴት በአጋንንት ታወጣሉ? እኔ እንዴት እንደዚህ ያደርጋሉ? ስለዚህ ፋይናሊ ግን የሰጠው መልስ እንደዚህ እንደዚህም ሰይጣንስ፣ እርስ በርሱ የሚጸና የሚጻረር እና የሚከፋፈል ከሆነ ሊቆም አይችልም፣ ያበቃለታል። ከዚህም የተነሳ አለ ቁጥር 27 በጣም የምፈልገው ክፍል ይሄን ነው። ከዚህም የተነሳ አንድ ሰው አስቀድሞ ኃይለኛውን ሰው ሳያስር ወደ ኃይለኛው ሰው ቤት ሊገባና ንብረቱን ሊዘርፍ አይችልም። ቤቱን መዝረፍ የሚቻለው ኃይለኛውን ሰው ምን ሲያደርግ ነው? ሲያስር ነው። ይሄ ክፍል የሚያወራው ስለ ክርስቶስ ነው። የእግዚአብሔርን መንግስት ሊያጸና እዚህ ምድር ላይ መጥቷል። እያንዳንዱን ሰው ከአጋንንት በቃ ቤቱ አጋንንት ነው፣ የቤቱ ባለቤት በቃ የቤቱ ባለቤት ሰይጣን ነው፣ አጋንንት ነው። እነሱን እያሰረ ነው ጌታ ኢየሱስ ክርስቶስ። ወደ ዘላል ወደ እግዚአብሔር መንግስት ሰዎችን እየተናጠቀ የነበረው ሳያስረው አጋንንቱን ሳያስረው አያወጣውም። ስለዚህ ምን እያላቸው ነው አጋንንት ትሉኛላችሁ፣ ነገር ግን አጋንንት ላይ ስልጣን አለኝ ነው መለኮት ነኝ ነው አሁንም ቢሆን ስለዚህ የእግዚአብሔር መንግስት ከምዕራፍ አንድ ጀምሮ ስናየው ቀስ እያለ እየሰፋ ነው። በዚህ ምድር ላይ የእግዚአብሔር መንግስት መገለጫዎችን ሁሉ ጌታ ኢየሱስ ክርስቶስ እያመጣ ነውና ስለዚህ እንዲህ አላቸው። በቃ ቁጥር 28 ላይ እውነት እላችኋለሁ፣ እርግጠኛ ነኝ፣ ምንም ጥርጥር በሌለበት መንገድ የሰው ልጆች ኃጢአትና የሚሳደቡ ስድብ ሁሉ ይሰረይላቸዋል ይላል። እኔ ደስ ብሎኛል፣ እግዚአብሔር ይመስገን። ሁሉ ኃጢአት ምን ይላል ይሰረይ የማ የሰው ልጆች ሁሉ በቃ የክርስቲያኑ ምናምን አይደለም። ወይም ደግሞ የጻድቁ የበሪያ የሁሉ ኃጢአት ምን ይላል ይሰረያል። ነገር ግን በመንፈስ ቅዱስ ላይ የስድብ ቃል የሚናገር ሁሉ የዘላለም እዳ ይሆንበታል እንጂ ለዘላለም አይሰረየለትም። ይህንን ያለው ለምንድን ነው ሲሉ እርኩስ መንፈስ አለበት ስላሉት፣ እርሱ እያደረገ ያለው በመንፈስ ቅዱስ ነው፣ በመንፈስ ቅዱስ ኃይል ነው እያደረገ ያለው። እነሱ ግን አይ በመንፈስ ቅዱስ አይደለም፣ በአጋንንት ነው ስላሉ ጌታ ኢየሱስ ክርስቶስ እንደዚህ ያላቸው አንደኛ ንግግራቸው መንፈስ ቅዱስን ምን ማለት ነው? አዎ መቃወም፣ መሳደብ ነው፣ ስድብ ነው አለ። ይሄ ብቻ አይደለም፣ ሁለተኛ ኃጢአት ነው አለ። ኃጢአቱ የዘላለም ኃጢአት ነው አለ። የዘላለም ኃጢአት ብቻ ብሎ እኮ ይቅር ይቅርታ ሁሉ ይሄ ባይዘወይ መጽሐፍ ቅዱስ ውስጥ ካሉ ብዙ ክርክር ከሚነሳባቸው ወይም ደግሞ ከባድ ከሆኑ ክፍሎች መካከል አንዱ ነው። ኃጢአት ይቅር የማይባል ኃጢአት አለ ወይ? በእርግጥ ይቅር የማይባል ኃጢአት አለ። የትኛው ነው ይቅር የማይባለው? አሁን እኔ መንፈስ ቅዱስን የተሳደበ ሰው አበቃለት ማለት ነው ወይ? እንደዛ ከሆነ ግን እዚህ ጋር እንደ ጥያቄ ነው እና መንፈስ ቅዱስን ታዲያ መሳደብ ማለት ምን ማለት ነው? ምክንያቱም እሱ ነው ይቅር የማይባለው ብለናል። ስለዚህ ምን ማለት ነው? ስለዚህ አሁን ይህንን እንግዲህ አስተምህሮ ያው መጽሐፍ ቅዱስ ጠበብ ሲመልሱት፣ ጥሩ የሆነ ከሁሉም በላይ ያለ ጥሩ የሆነ መልስ የምናገኘው እንደዚህ ነው። ጌታ ኢየሱስ ክርስቶስ የልባቸውን ያውቃል። እያንዳንዱን ሰው ወደ እንስሐ የሚመራው ማን ነው? መንፈስ ቅዱስ ነው። ሰው በጣም ብዙ ነገር ሪጀክት ሊያደርግ ይችላል። የእኔን ምክር አልቀበል ሊል ይችላል። በፈተና ውስጥ እግዚአብሔር አሳልፎ ተመለስ ብሎ ሊመክረው ይችላል። በአይምሮ የመጣ ወይም ደግሞ የመንፈስ ቅዱስን ወቀሳ ግን አዳፍኖ እምቢ ያለ ሰው ግን ያንን ሰው ግን ለመመለስ ይከብዳል እያለ ነው መጽሐፍ ቅዱስ መሳደብም እሱ ነው መንፈስ ቅዱስ እየወቀሰው እየነገረው እየወቀሰው እንዳልሰማ ዳባ ልበስ እያለ ዝም እያለ እንደውም የሚወቅሰው ወቀሰ እራሱ እየራቀ እየራቀ ድምፁ ይጠፋል። ከዛ ኃጢአት እንደውም ጭራሽ ጽድቅ ሆኖ ይቆጣል። እግዚአብሔር አምላክ ቅድም እንዳልነው የልብን የሚያውቅ እግዚአብሔር ብቻ ነው። ስለዚህ መንፈስ ቅዱስን የተሳደበ ብሎ ጌታ ኢየሱስ ክርስቶስ ደፍሮ የተናገረው የልባቸውን ስለሚያውቅ ነው። ሞክሮ ሞክሮ ሞክሮ እምቢ ብለው ተዘግተዋል። አልመለስም ብለዋል። ባይዘው ይህንን የመናገር ሥልጣን ያለው እግዚአብሔር ብቻ ነው። ሰው በዚህ ሰዓት መንፈስ ቅዱስን ተሳድበዋል የሚባል ሰው የለም። አንድ ሰው ደፍሮ ይሄ መንፈስ ቅዱስን ተሳድበዋል ሊል አይችልም። ማለት የሚችለው ልብን የሚመረምር እግዚአብሔር ብቻ ነው። እኛ የምንችለው የፍርድ ቀን ብቻ ነው የፍርድ ቀን ማ ተሳደበና አልተሳደበ እኔ ማውቀው ሁላችንም የምናውቀው የፍርድ ቀን ነው። እግዚአብሔር ነው አሁን የሚያውቀው። ስለዚህ የዘላለምን ፍርድ አመጣ አየዘ የማይሰረይ መንፈስ ቅዱስ ሰደበ ብለን አሁን ሰውን ደፍረን መናገር አንችልም። ያው ከጊዜ የተነሳ በዚህ ይህንን ሀሳብ ቋጫ። እናመሰግናለ። እንግዲ ላካቸው ታማኝ ሆነው የሚቆሙ ልጆች እንድታበዛ እንለምናለን። ከዚህ የተነሳ ብዙዎች ወዳዘጋጀኸው መንግስት ማፍለስ እንዲችሉ በጸጋ እንድትረዳ እንለምናለን። በነገር ሁሉ አንተ ክበር። ፈቃድህ በመፈጸም የሚገኘውን ደስታ ማየት እንድንችል በጸጋ እርዳን። በዚህ ምድር በምንሰማ ወሬ፣ በተለያዩ ጭንቀት ውስጥ ገብተን ሀሳባችን እንዳይናወጥ በጸና መሰረት ላይ የሚያቆመውን የቃልህ የእውነትህ ብርሃን ለልጆች እንዲበራ እንለምናለን። በነገር ሁሉ አንተ ክበር። በጌታ በኢየሱስ ክርስቶስ ስም አሜን። ውድ የፕሮግራማችን ተከታታዮች በጥናታችን አራተኛው ክፍል ሳምንት እስከምንገናኝ ድረስ የጌታ ጸጋና ሰላም ከሁላችንም ጋር ይሁን። እግዚአብሔር ይባርካችሁ።